አሉላ ያንተ ዝግጅት ነው የሚቀጥለው። ትናንት በሰዓትበት ለዛሬ የያዝነው ነው በአጭሩ ገለጽ አድርገን አጓጉተን ነው ያሳድር ነው መስመሩን ላንተ ልልቀቅ ልትጀምር። አመሰግናለሁ ቆንጂት። በቅርቡ ወደ ኢትዮጵያ ተጉዘው የሙያ ስልጠና ሰጥተው የተመለሱ በጎ ፈቃደኛ ከፍተኛ ባለሙያዎች ቡድን ሁለት አባላት ጋር ነው የተወያየ ነው። የመጀመሪያውን ክፍል በአጭሩ ይዘን ቀርበናል። ጠነፍጥኔ፣ ስሜ ያቆብ አስታጥቄ ይባላል። የምኖረው ሜሪላንድ ነው። ሞርጋን ስቴት ዩኒቨርሲቲ ቦልቲሞር ውስጥ ያለ ዩኒቨርሲቲ ነው። ከሀያ አመት በላይ በኤሌክትሪካል ኢንጂነሪንግ በማስተማር ሪሰርች በማድረግ በአድሚኒስትሬሽን አሶሽት ዲፓርትመንት ቼር እስከ አሶሽት ዲን ሰርቼ አሁን አሲስተንት ቫይስ ፕሬዚደንት ፎር ኢንተርናሽናል ሪሌሽንስ የሚል ፖዚሽን ያለኝ ሞርጋን ስቴትን ሪፕሬዘንት በማድረግ በየቦታው የኩም ስራ እሰራለሁ። እንደዚሁ በተስፋ ኦርጋናይዜሽን የቦርድ አባልና በኢንጂነሪንግ ኤዱኬሽን ኤሪያ ላይ የምሰራ ሰው ነኝ። አመሰግናለሁኝ አሉላ ሳምሶን ደምሴ ተፈራ ባላለሁኝ የምኖረው በዋሽንግተን ዲሲ አካባቢ ነው የምሰራው ለአሜሪካን መንግስት መስሪያ ቤት ወደ አስራ ስምንት አመት ይጠጋኛል እዛ በኢንፎርሜሽን ቴክኖሎጂ ዲሬክተርነት በተስፋ የግብረ ሰናይ ድርጅት ውስጥ የቦርድ አባልና የህዝብ ግንኙነት ሀላፊ ነኝ አመሰግናለሁ እንግዶች በተለያዩ ጊዜያት የተለያዩ ሙያዊ ስልጠናዎችን እንደሰጣችሁ የስራችሁን ዝርዝር የሚያሳዩ መረጃዎች ተመልክቻለሁ እስኪ በቅርብ ጊዜው ስልጠናችሁ እንንደርደር። ከሐምሌ 26 እስከ 28 በነበረው ጊዜ ውስጥ በተለያዩ የሙያ ዘርፎች ስልጠና ሰጥታችሁ ተመልሳችኋል። ምንድን ነበር የስልጠናው ይዘት? ለማንስ ነው የተሰጠው? ምን ያህል ሰዎች ተሳተፉ? አቶ ሳምሰኑ ባጭሩ ስለ ስልጠናው ቢነግሩ ነው። እሺ ሐምሌ 26 ስድስት እስከ 28 ድረስ በአፍሪካ ህብረት የመክፈቻ ስብሰባ አምስት መቶ በላይ ተሳታፊዎች ከስልሳ በላይ በውጭ የሚኖሩ ኢትዮጵያውያን ተገኝተው ተሳትፈዋል። ይሄ የመጀመሪያው መክፈቻው ቀን ነው። ከዛ በኋላ በውጭ ጉዳይ ሚኒስቴር እና በተለያዩ መስሪያ ቤቶች የሚቀጥሉት ሁለት ቀናቶች የልምድ ልውውጦች ተካሂደዋል። እነኚህ የልምድ ልውውጦች የተመረጡ የሙያ ዘርፎችን ይመለከቱ ነበር። በምን በምን የሙያ ዘርፎች የሆነ የተካሄዱት? የተካሄዱት ኢንፎርሜሽን ቴክኖሎጂን በተመለከተ የሀይል አጠቃቀምን በተመለከተ አገልግሎት ወይም ሆስፒታሊቲን በተመለከተ ኢንጂነሪንግን በተመለከተ ኒውክለር ፓወርን በተመለከተ በነዚህ በነዚህ ጉዳዮች ላይ የተለያዩ ውይይቶች ተካሂደዋል። ከስልጠናዎቹ በፊት ነው እነዚህ የተካሄዱት። ከሶስቱ ቀን የመክፈቻ ዝግጅት በኋላ አንድ ሺ አንድ መቶ ስልሳ የሚሆኑ ከተለያዩ መስሪያ ቤቶች ተውጣጡ አሰልጣኞች የፕሮጀክት ማኔጅመንት ማለትም የስራ አመራር ስልጠና ሰጥተናል። እነማን ነበሩ ሰልጣኞቹ በዚህ ስልጠና ተጠቃሚ ለመሆን የቻሉት በዚህ ስልጠና ተጠቃሚ ለመሆን የቻሉት የሚኒስቴር መስሪያ ቤቶች በጠቅላላ ነው በዚህ ላይ እንደው ጎላ ብለው ከታዩት የምጠቅስልህ የኮንስትራክሽን ዲዛይን ትራንስፖርት ሚኒስቴር ከተለያዩ የመንግስት መስሪያ ቤቶች የተገኙ ሰልጣኞች እንዲሁም የሜቴክ መስሪያ ቤት ተጠቃሚ ሆነዋል በእነዚህ ስልጠናዎች መልካም ምን አይነት ስልጠና እንደሚያስፈልግ ገፋ አድርገን እንወያያለን ዶክተር ያዕቆብ እርስዎ በሚሳተፉበት የምህንድስናው ዘርፍ ከዚህ ቀደም በተደጋጋሚ ስልጠናዎች መስጠታችሁን መቶ ያህል የምህንድስና ፋኩልቲዎችን ሀያ ዘጠኝ የመንግስት ዩኒቨርሲቲዎች ውስጥ የምህንድስና ትምህርት መስጠታችሁን ተማሪዎች ብቻ ሳይሆኑም መምህራኑም የሚሳተፉባቸው ስልጠናዎች መኖራቸውን ከዚሁ ዝርዝር ተመልክቻለሁ። ዶክተር ያዕቆብ ለመሆኑ እነኚህ በተለይ ለመምህራኑ የሚሰጡት ስልጠናዎች ምን አይነት ጉዳዮች ላይ ያተኩራሉ? ወደ አሜሪካ ከመምጣቴ በፊት ኢትዮጵያ፣ አዲስ አበባ ዩኒቨርሲቲ የፋክልቲ ኦፍ ቴክኖሎጂ የማታ ተማሪ ነበርኩኝ እና ሶስት አመት ተምሬ ከዛ በኋላ የትምህርት እድል አግኝቼ ወደ ቦልቲሞር የመጣሁት የዛሬ ሰላሳ አመት በላይ ነው እና በዛን ጊዜ ተማሪ ያለው ብዙ ችግር መኖሩን አይቼ ነበር በተለይ ላቦራቶሪ ስንማር በጣም የላቦራቶሪ እቃ እጥረት ስለነበረ በሺፍት እየገባን ስለምንማር ያ ችግር እንዳለ በጣም ይታየን ነበር እና ምንድን ነው ያው የምህንድስና ትምህርት ሁሉም ሰው እንደሚያውቀው ከቴዎሪው ይልቅ ፕራክቲሱን በጣም የሚያስፈልገው ተግባር ትምህርት ስለሆነ በቴዎሪ ብቻ እና በሲሚሌሽን የሚሉት አለ። ይሄ ኮምፒውተር ላይ የሚሰራ በተለይ ኤሌትካ እና ኮምፒውተር ኢንጂነሪንግ በጣም የሚፈለግ ኤሪያ ነው። ዓለም ላይ የምታዩት ሁላ ቴክኖሎጂ ሞባይል ስልክ ሆነ ፓወር ጄኔሬሽን ሆነ ሁሉም ነገር በኤሌክትሪካል ስለሚሰራ በእሱ ብቻ የሚያውቁም ሳይሆን ትክክለኛ ጎበዝ ተማሪ በተለይ ትምህርቱን ከጨረሰ በኋላ ስራ ፈላጊ ሳይሆን ስራ ፈጣሪ የሚሆን ተማሪ ለመፍጠርና ለማዘጋጀት በጣም ብዙ ትሬኒንግ ያስፈልጋል። ያ ትሬኒንግ ደግሞ በጣም ሶፊስቲኬትድ የሆነና ብዙ ሺህ ብር የሚያወጣ ኢንስትሩሜንቴሽን ይሉታል። ኢትዮጵያን ለቅቄ ስሄድ የዛሬ ሰላሳ አመት አውቅ ነበር አንድ ቀን ተመልሼ እግዜር ብሎልኝ መጥቼ አገሬን ለመርዳት በተለይ ያኔ ተማሪ እያለሁ ምን አይነት ችግር እንደገጠመኝ ያውቃለሁ። ግን አስተማሪዎቹም ጎበዝ ናቸው። ግን ያው ችግሩ የኢኩፕመንት ጉድለት ስለነበረ የዛሬ አስር አመት ይሄን አስር ሺ ዶላር የሚፈጀውን የኤሌክትሮኒክስ ማስተማሪያ አብሮ የሚሰራ ፕሮፌሰር እኔም ያው ከሱ ጋር አብሬ ስለሰራው ቴክኖሎጂውን ለእኔ አሳይቶኝ በሁለት መቶ አምሳ ዶላር አሳንሶ ሰርቶት ቴክኖሎጂውን ሲያ በቃ በጣም ደስ ያለኝ ይሄ ቴክኖሎጂ ለመጀመሪያ ጊዜ አገር ይወስ እንጂ ይሄን ነገር ማሳየት አለብን። ለምን ድሮ እኛ ስንማር የአስር ሺህ ዶላር ኢኩዊፕመንት ቢበዛ ሶስቱ አራት ነው፣ ላቦራቶሪ ውስጥ የሚኖረው ሀምሳ ተማሪ ሲገባበት እንግዲህ እንዴት እንደሚጨናነቅ ታውቃለህ። ማለት ብዙ ተማሪዎች ያንን ኢኩዊፕመንት በማየት ነው እንጂ ለመንካትም ይከብዳል። እንደገና ደግሞ በቂ ትሬኒንግ ካላገኙ ብዙ ትምህርታቸው ውጤታማ ስለማይሆን ይህን ቴክኖሎጂ ልክ እንዳገኘት በሁለት ሺህ ዘጠኝ በፈረንጆች አቆጣጠር ገና ላቦራቶሪ ቴስቱን ጨርሰን እቃው ገበያ ላይ ሳይውል አዲስ አበባ ተመልሼ የድሮ አስተማሪዎች የነበሩትን እናንተ መስመር አስይዛችሁኝ ይላካችሁኝ፣ ይኸው እግዚአብሔር ይመስገን ከስንት አመት በኋላ ተመልሼ ያንን ሁለት አለመመለስ ይህችን ኢኩይፕመንት አምጥቻለሁ ብዬ ሰጠኋቸው። በጣም ተደሰቱ እና ይሄ ነገር በጣም ስለሚጠቅመን በቻልኩ ቁጥር ቶሎ ቶሎ አምጣለን እያሉ በአመት በአመት አንድ ሁለት ሶስት አስር እያልኩኝ እየጨመርኩ እየጨመርኩ እያመጣሁ ይኸው አስር አመት ተጓዝን። እና ዋናው ምንድን ነው ልዩነቱ? ይሄ ቴክኖሎጂ እንዳልኩም አስር ሺህ ዶላር የሚፈጀውን በሁለት መቶ ዶላር ስትሰራው ድሮ ላቦራቶሪ ለማስተማር አንድ ስቴሽን ላይ አስር ተማሪ በአምስት ተማሪ ሆኖ የሚሰራውን ስራ አሁን እያንዳንዱ ተማሪ ለራሱ ይዞት የሚሄደው ፕሮዳክት ተፈጠረ ማለት ነው። እያንዳንዱን ነገር መማር መሰልጠን ያለባቸውን ተማሪዎች በወጉ መሰልጠን የሚችሉበትን እድል ያገኛሉ ነው ያሉን ዶክተር ያቆብ። እስኪ ለአድማጮች ቅርብ እናድርገው። ይሄ በአስር ሺህ ዶላር ያስወጣ የነበረ ተማሪዎች ከማየት እንዳ ከመንካት ያለፈ መስራት መጠቀም የሚችሉበት እንዳልነበረ የገለጹትን በጣም ውድ የሆነ መሳሪያ ሶና የሙያ ሀጋሮ በሁለት መቶ ሀምሳ ዶላር ብቻ ወጪ እንዲገኝ ያደረጋቸው ምን ይባላል? የመሳሪያው ስም ምንድን ነው? መሰረታዊ ልዩነት የሚያመጣው ይሄ መሳሪያ። በጣም ጥሩ። ይሄ መሳሪያ አሁን የሚሰራው ካምፓኒው አናሎግ ዲቫይስስ ይባላል። ምንድን ነው ይሄንን ነገር ያመጣ ነው እንግዲህ አሜሪካን ሀገር እኛ የኢኩፕመንት ምንም ችግር የለብንም። ተማሪዎቹ የእኛ አሁን የዩኒቨርሲቲ ራሱ የአስር ሺህ ዶላር እንግዲህ አስር ሺህ ዶላር ለአንድ ስቴሽን ነው። አንድ ስቴሽን ላይ እንዳልኩም ላቦራቶሪ ስታስተምር ሶስት አራት ተማሪ ነው ቢበዛ መቀመጫ አለበት። ለምን ልጆቹ እቃውን እየነኩ እየተለማመዱ እንዲሰሩ። ከዛ ውጭ ኤሌክትሪካል ኢንጂነሪንግ ስታስተምር ላቦራቶሪ አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት እያለ እስከ አራተኛ አመት ላቦራቶሪ እውቀት ያዳበሩ ልጆች አምስተኛ አመት ግራጁዌት ከማድረጋቸው በፊት ያን የተማሩትን ትምህርት ይዞ ቴዎሪውን ከፕራክቲሱ ጋር አገናኝተው የመጨረሻ አመት ላይ ትልቅ ስራ ልዩ የሆነ በቃ ፈጠራ ችሎታ እንዲችሉ የሚያዘጋጅ ኤኩፕመንት ነው። አንድ ዩኒቨርሲቲ ውስጥ ሁለት ወይ ሶስት ኤኩፕመንት ካለ እና በቂ ተማሪዎች ያንን ቴክኖሎጂ ካልተጠቀሙበት፣ ቴዎሪውን ተምረው ተምረው መጨረሻ አምስተኛ አመት ሲደርሱ ትልቅ ነገር ስሩ ስትላቸው ያው ላቦራቶሪውን ስላልተጠቀሙበት ቴስት እንዴት ማድረግ ስለማይችሉ ብዙ ተማሪዎች ኮምፒውተር ላይ ገብቶ ሲሚሌት በማድረግ ፕሮግራም በመጻፍ ነበር ብዙ ጊዜ ግራጁዌት የሚያደርጉት። እነዚህም ልጆች ትምህርት ከጨረሱ በኋላ ስራ ነው እንጂ የሚፈልጉት ስራ ለመፍጠር ይከብዳቸዋል። ለምን ተማሪ እያሉ የፈጠራ ችሎታቸውን አላሳደጉትም ነበር። የፈጠራ ችሎታ ደግሞ የሚያድገው በሳምንት አንድ ቀን ሶስት ሰዓት ላቦራቶሪ ተምረህ ሳይሆን ያንን ላቦራቶሪ ኤኩፕመንት በእጅህ ቢኖር፣ ከክላስ ውጭም ልክ ሰው በትርፍ ጊዜው መጽሐፍ እንደሚያነብ ፊልም እንደሚያየውም ይሄንን ላቦራቶሪ ቤቱ ይዞ ቢሄድ ቢችል ያንን እየተመራመረ ፈጠራ እየሰራ ትልቅ ቦታ ይደረሳል፣ በማለት አሜሪካን ሀገር ላቦራቶሪ እስከ ዘጠኝ ሰዓት ድረስ ከሌቱ ክፍት ስለሆነ ተማሪዎቹ በፈለጉ ሰዓት መጥቶ ያንን ላቦራቶሪ ማግኘት ይችላሉ። ነገር ግን አሜሪካን ሀገር እንኳን ላቦራቶሪ ኤኩፕመንት ችግር በሌለበት አንዳንድ ተማሪዎች ታውቃለን፣ አዲስ ጄኔሬሽን ተማሪዎች ቴክኖሎጂ ስለሚበዛባቸው አንድ የመኝታ ቤታቸው ከገቡ በኋላ ላቦራቶሪ ተመልሶ መምጣት አይፈልጉም አንዳንዶቹ። ስለዚህ ምንድነው ይህን ፍልስፍና ያመጣው ተማሪዎቹ ይህን ላቦራቶሪ ቤታቸው ይዞት ከሄዱ የትም ቦታ ሆኖ ሳሎኑም ሆነ መኝታ ቤቱም ሆነ ላይብረሪ ሆነ የትም ቦታ ላፕቶፓቸው ላይ ኮኔክት በማድረግ ድሮ አስር ሺህ ዶላር የሚፈጀውን ኤኩፕመንት አሁን ቤታቸው ወስዶ ፈጠራ ችሎታ መፍጠር ሲፈልጉ እንደ ድሮ የሆምወርክ አሳይመንት የቤት ስራ ስትሰጥ ይህንን መጽሐፍ አንብበህ እችን ሆምወርክ ስራ ከማለት ይሄንን ቦርድ ቤት ወስደህ ላቦራቶሪው አጠገብን ያለው ኮምፒውተር ጋር አገናኝተህ ፈጠራ ፈጠራ ስራ እና ጀምረህ እኛ ምንድን ነው የምናደርገው ድሮ ትንሽ ሆምወርክ እንኳን ስንሰጥ ወረቀት ላይ ሆምወርክ ከመስራት የፈጠራ ስሮታን ምሰጣቸው እና ልጆቹ ቀስ በቀስ በትንሿ ሲምፕል በሆነችው ነገር ፈጠራ ይጀምሩና ከአንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት እያሉ እኛ ያንን ነገር የተተዋወቁትና ፈጠራ ችሎታቸውን እያዳበሩ ሲሄዱ ልክ አምስተኛ አመት ላይ ሲደርሱ ፈጠራ ስራ ስትላቸው ከአንደኛ አመት እስከ አራተኛ አመት ያጠናከሩትና ያዳበሩት ትምህርት ስላለ አዲስ ያሆንባቸውም በአንድ ጊዜ ከባድ የተባለ ፈጠራ ችሎታ ለመፍጠር ስለሚችሉ ይህንን ቴክኖሎጂውን ጣኑ አሜሪካ ነገር ያሉትን ልጆች ፈጠራቸውን ለማሳደግ ነበር። እኔ ግን ኢትዮጵያ ሆኜ ሳየው ከፈጠራው ተጨማሪ በተለይ አዳዲስ የተከፈቱት ሰከንድ ጄኔሬሽን፣ ተርድ ጄኔሬሽን የሚሏቸው ፐብሊክ ዩኒቨርሲቲዎች በቂ እቃ ስለሌላቸው እነዚህ ልጆች አንደኛ በቂ መሳሪያ ለሌለው ዩኒቨርሲቲ እነዚህን ቴክኖሎጂዎች በሁለት መቶ ሀምሳ ዶላር አምጥቶ ከላፕቶፕ ጋር ኮኔክት አድርጎ አሁን ሀምሳም ሆነ መቶ ተማሪዎች በብዛት አድርጎ ማስተማር ይችላል። ሁለተኛ ደግሞ በተለይ አራተኛና አምስተኛ ዓመት ላሉ ልጆች ይህን ዕቃ ቤታቸው እየወሰዱ ቴክኖሎጂውን በየቀኑ እየተጠቀሙ ትልቅ ፈጠራ መስራት ይችላሉ በማለት ያን ነው አይዲያን ያመጣ ነው። ሁለት ሺህ ዘጠኝ አዲስ አበባ ዩኒቨርሲቲ ለልጆቹ አሳየናቸው። በአመት ውስጥ ልጆቹ ያንን ቴክኖሎጂ ሶስት ነበር መጀመሪያ የሰጠናቸው። ከዛ አምስት ሰጠናቸው። ያንን ቴክኖሎጂ ቤታቸው ይዘው ለአንድ ሴሜስተር አምስተኛ አመት ፕሮጀክት የወሰዱት ልጆች ድሮ ቴዎሪና ሲሚሌሽን የሚሰሩት የነበሩት አስተማሪዎች የራሳቸው ከጠበቁት በላይ ፈጠራ መፍጠር ጀመሩ። ማይንድ ዲቴክሽን ሄልት ሲስተም እያሉ ብዙ ሶፊስቲኬትድ የሆነ ድሮ በሲሚሌሽን ብቻ በቴዎሪ ብቻ የሚሰሩት አሁን ግን እችን የቴስት ኢንስትሩሜንት ስላገኙ ልጆቹ እንደገና ቤታቸው ይዘውት ሄደው በራሳቸው ላፕቶፕ የተጠቀሙ ያንን ስጤት ላይ ሲያሳዩ፣ እንዲያውም አሜሪካን ሀገር ያሉት ዩኒቨርሲቲዎች በጣም ተደንቀው ይሄ እቃ ገበያ ላይ ሲውል ዌርሃውስ ውስጥ ማከማቻ ውስጥ የነበረውን መቶ ሀምሳ የሚሆን ለኢትዮጵያ ዩኒቨርሲቲዎች ለሀገር ሰዎች ወስደህ አከፋፈል ብሎኝ በሁለት ሺህ አስራ ሁለት እና በሁለት ሺህ አስራ ሶስት በፈረንጆች አቆጣጠር አምስት ዩኒቨርሲቲዎች ጋብዘን አዲስ አበባ ኮንፈረንስ አድርገን ሰጠናቸው። እንግዲህ ያኔ የጀመሮ ከሁለት ሺ አስራ ሁለት አስራ ሶስት ኦልሞስት እንግዲህ ስድስት ሰባት አመቱ ነው። አሁን ድረስ እያስተማሩበት ነው። አዲሱ ሌተስት የመጣው ቴክኖሎጂ በሁለት ሺ አስራ ስምንት የመጣው ቴክኖሎጂ ከሁለት መቶ ሀምሳ ወደ መቶ ሀምሳ ዶላር ወርዶ እሱን ነው አምጥተን ሚያዝያ ዘጠኝ እስከ አስራ አራት አዲስ አበባና ጅማ ዩኒቨርሲቲ ስፖንሰር ያደርገውን ኮንፈረንስ በመሳተፍ ይሄንን ደግሞ ለማስፋፋት ብዙ አይዲያ ነበረኝ እንዳልኩም አስር አመቴ ነው ይሄን ነገር ስንሰራ አምስት ዩኒቨርሲቲ ላይ አሰራጨን ከዛ በኋላ ሰራው ትንሽ ቆይቶ ነበር አሁን ግን ሚኒስትር ኦፍ ሳይንስ ና ሀይ ኤዱኬሽን ጋር አብረን በመስራት በጣም ትልቅ ሰፖርት አድርገውልን ሰላሳ ዩኒቨርሲቲዎች ጋብዘው ሀያ ዘጠኝ ዩኒቨርሲቲዎች መጡ በጠቅላላ መቶ ኢንጂነሮች ነው ትሬን ያደረግ ነው ምንድን ያደረግ ነው አስተማሪዎቹ ይህን እቃ ያዩት ለመጀመሪያ ጊዜ ነው። እንዴት አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመትና አራተኛ አመት ላቦራቶሪ የሚያስተምሩትን ትምህርት ያን ቴክኖሎጂ ተጠቅመው ልጆቹን የተሻለ ትምህርት እንዲያስተምሩ አስተማሪዎችን ትሬን አድርገናቸዋል። ናቸዋል ማጠቃቀሙን በጣም ወደውት በጣም ተደስቷል። አሁን በመስከረም ወይ በጥቅምት ላይ እንደገና ሰከንድ ራውንድ ትሬኒንግ ለማድረግ እየተዘጋጀን እና በጣም የሚያስደስት ስራ ነው። መልካም ዶክተር ያዕቆብ ለመሆኑ ይህ ስልጠና በአፍሪካ በሌሎች አካባቢዎችስ ተሞክሮ ይሆን? አዎ በአፍሪካ ደረጃ ይህን ቴክኖሎጂ እንግዲህ ዘጠኝ አመቴ ነው እየተመላለስኩ ናይጄሪያ ሜጂ ትሬኒንግ ሰጥቻለሁ። ሳውዝ አፍሪካም ሰጥቻለሁ። ካሜሩን፣ በየቦታው ትሬኒንግ ሰጥቻለሁ። ሁሉም እንጀምራለን እያሉ ነበር። በጣም ግን ያስደሰተኝ አገራችን ኢትዮጵያ በሀያ ዘጠኝ ዩኒቨርሲቲ ደረጃ በመስራቷ ከአፍሪካ ቀደምት ዩኒቨርሲቲ ሆና ሁሉም ዩኒቨርሲቲ ይህንን ስታንዳርድ ተከትሎ ከቀጠሉ የዛሬ ሶስት አራት አመት ምናፈራቸው ልጆች በአሜሪካም ሆነ የትም አገር ላይ ካሉ ተማሪዎች በመወዳደር በተለይ በኤሌትካ ኢንጂነሪንግ ምንም ሳይንሳቸው ይህን ቴክኖሎጂ ስራ ላይ በማዋል ጥሩ ጥሩ ዜጋዎች ለማፍራት ይጠቅማል ብዬ በጣም አስደስቶኛል። ስራው ግሩም ነው፣ የሚያስደስት መሆኑን መረዳት ይቻላል። ዶክተር ያዕቆብ ከእርስዎ መስማማት አይገድም። በርካታ ስራዎች ነው የሰራችሁት። አይነተኛ የሚባልም ለውጥ ማምጣት የቻለ ጥረት ነው። በተማሪዎቹና በመምህራኑ ዘንድ የፈጠረውን ሁኔታ በሌላ ፕሮግራም ለመቃኘት እንሞክራለን። አቶ ሳምሶን ወደ እርስዎ ልመለስ ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል ይሄን በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሁፍ ከእንግሊዝኛ በግርድፍ ወደ አማርኛ መልሼ ነው የማነሳለሁ እንዲህ ያለውን ስራ ስትሰሩ ተደጋጋሚ መሆኑን ሰነዶቹ ያሳያሉ እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ? ከዚህ ቀደም የዚህ ተጠቃሚ የሆኑት የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? ምን ያህል ሰዎች የመማር እድሉን ወይም የስልጠናውን እድል አገኙ? አድማጮቹ፣ ውይይቱ አላበቃም። ዶክተር ያዕቆብ አስታጥቄና አቶ ሳምሶን ደምስቴ የተፈራ ይመልሳሉ። ለአሁኑ ግን ለጊዜያቸው አመሰግናለሁ።